የጎርጎሮሳውያኑ አዲሱ ዓመት ከገባ ገና ሁለተኛ ወሩ አላለቀም። ለዓመቱ ቀኑ ገና አዲስ ቢሆንም በብሪታንያ ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ግን አስደንጋጭ ሐዘን ደራርቦ ከመከሰቱ የተነሳ የማይገፋ መስሏል። ሞት የማይቀርና በየጊዜው የሚከሰት ቢሆንም ሰው ከሀገሩ ርቆ ወገኑን እየናፈቀ እንደ ወጣ ሲቀር፣ ከዚህ የሚባስ ቀባሪ አጥቶ ወራቶች በድኑ አፈር ሳይቀምስ ሲቀመጥ ልብ ይሰብራል። ወገን ወዳድ ግለሰቦች በማህበራዊ ድህረ ገጽ ፌስቡክ ቫይበር እና ዋትሳፕ ባደረጉት ወገናዊ የቅበሩ ጥሪ ካምበርዌል በተሰኘው አካባቢ ቀብራቸው የተፈጸመው አቶ እሸቱ ንጋቱ ለአንድ ዓመት ቀባሪ አጥተው ቆይተዋል። ከአዲስ አበባ ዩኒቨርሲቲ በሕግ የተመረቁ በብሪታንያ ሁለተኛ ዲግሪያቸውን የሰሩ በአንድ ወቅትም በለንደን በኢትዮጵያ ማህበረሰብ በፈቃደኝነት ወገናቸውን ሲያገለግሉ እንደነበረ ተነግሯል። እኚህ ሰው በቤታቸው ሕይወታቸው ካለፈ ከወራት በኋላ ነበር የተገኙት። ቀብራቸውም በለንደን የሳዘክ ክፍለ ከተማ የሊበራል ዲሞክራት ሊብዴን ፓርቲ አማካሪ የሆኑትና ይህንን ጉዳይ በቅርበት ሲከታተሉት የነበሩት ማሪያ ሊፎርድ ሀል፣ ከኢትዮጵያ ኤምባሲ፣ እንደዚሁም በማህበራዊ ድረገጽ ለቀረበው የቀብሩ ጥሪ ምላሽ የሰጡ ኢትዮጵያውያንና ትውልድ ኢትዮጵያውያን ተገኝተዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ብፁዕ አቡነ ጎርጎሪዮስ የመላው እንግሊዝ እንዲሁም የአይርላንድ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሃይማኖት አባቶች በቦታው ተገኝተው ጸሎት አድርገዋል። በብሪታንያ የኢትዮጵያ ኤምባሲ የዲያስፖራ ኦፊሰር የሆኑት አቶ ያለው ከበደ ለዲ ደብልዩ ራዲዮ እንደገለጹት ዜጋ ቢሆን እና ለኛ አስቸጋሪ ሆኖብን ቢሆንም ከሁለቱ ሀገሮች ጋር ባለን ግንኙነት በመግባባት ብዙ ጥረት አድርገን ለምን ሞተ እንዴት ሆነ የሚለው እሱን ክትትል አድረግ ያው በህመም ነው የሞተው የሚል ነው የሰጡት። ከዛ እንግዲህ ቤተሰቡን መላክ ስላልተቻለ እዚህ ሀገር ሕግ አለ። በዚህ ሀገር ሕግ ምንድን ነው እንደዚህ አይነት ሰው ቤተሰብ የማይወስደው ሲሆን ማስ ክሪሚኔሽን የሚባል አለ። እሱ መሆን እንደሌለበት ከካውንስለር ማሪያ የሚባሉ ሰው ይዘው ከነሱ ጋር ተነጋገር። እነሱ በጣም ብዙ ድጋፍ አደረጉ። በካውንስለር ደረጃ ተይዞ የባንክ አካውንቱን አክሰስ እንዲያገኙ ተደረገ። በዛ መሰረት ገንዘብ ተገኘ ከአካውንቱ። ስለዚህ ክብር ያለው ቀብር መከናወን አለበት የሚል ውሳኔ የተደረሰ በዚያ መሰረት በራሱ ገንዘብ ክብር ባለው ሁኔታ ዘላለም እረፍት እንዲያደርግ አድርጓል። ይሄን ነው እንግዲህ በእኛ በኩል ምና በብሪታንያ ዋና ከተማ ለንደን ብቻ ባለፉት ሀምሳ ሰባት ቀናት ውስጥ ሰባት ትውልድ ኢትዮጵያውያን ህይወታቸው ባልታሰበ ሁኔታ አልፏል። ሁለቱ በሚያሳዝን ሁኔታ ራሳቸውን አጥፍተዋል። አንዷን የፖሊስ መኪና ገጫት፣ ሌላዋ በቢላ ተወቅታ ህይወቷ አለፈ። ሁለቱ ባልታወቀ ሁኔታ ቤታቸው ሞቶ ተገኙ። አሁን የሁለቱን ወገኖች አስከሬን ለሀገር ለወገን ለማብቃት በየሃይማኖቱ ተቋማትና በድህረ ገጽ የገንዘብ መዋጮ እየተደረገ ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ብፁዕ አቡነ ጎርጎሪዮስ የመላው እንግሊዝ እንደዚሁም የአይርላንድ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል። ብዙ ነገር የተሰማኝ አንደኛ ኢትዮጵያዊው ብዙ ኢትዮጵያዊ ያለ ለአንድ አመት የሚቀብረው አቶ በመገኘቱ አንደኛው ሀዘን በጣም የሚያሳዝን ነው። በሁለተኛ ደረጃ ደግሞ ኢትዮጵያውያን የማይረዳዱ የማይፈላ ለጉ በመሆናቸው፣ ይህም ሁለተኛው ሀዘን ነው። ሌላም ብዙ ብዙ ይህን የመሰለ አለ። ይሄ ሁሉ በጣም ያሳዝናል። እንግዲህ ትናንት ሶስት ካህናቶች መርጠናል። ያው ድሮም ከሐዋርያት ጀምሮ ቤተ ሳይዳ ቤተ ሰሊሆም እያሉ በቤተ ክርስቲያኑ አካባቢ ሰዎች የሚረዱበት እና ሰዎች የሚጠያየቁበት የሚሰላለጉበት እያቋቋሙ ሐዋርያት ቤተ ክርስቲያኗን እዚህ ያደረሷት እነሱ ናቸው። ወደዚያው ተመልሰን አሁንም በዚህ በማርያም በቅድስት ስላሴ በገብርኤል በጽራ ሲሆን ያሉትን አብያተ ክርስቲያናት በእነሱ ስር እየተመዘገቡ እየዙሪያቸው ያሉት ምዕመናን እንድናውቃቸው፣ ከዚያ አንድ ቀን ሁለት ቀን ሳጣን በኋላ ያው እየፈለግን የት እንዳሉ የት እንደደረሱ እየጠየቅን ያው እንግዲህ መርዳት ብርዳማው የለንደን አየር ክብሩን ረስቶ እያማረግን የማይሞቅ ፀሐይ በወጣበት ማለዳ ህይወቱ ካለፈ ከአመት በኋላ በድኑ፣ አፈር የለበሰው ወገንና ባለፉት ሰባት ሳምንት በድንገት በሞት የተለዩትን ነፍሳቸውን በገነት ያኑረው። ለዲደብሊው ራዲዮ ሀና ደምሴ ለንደን።